ዛሬ የፍኖተ ሰላሙ ተባብሶ ቀጥሏል። በዛም አካባቢ ያሉ አጎራባች ወረዳዎች ተዛምቷል። ትናንትና ሰላማዊ ሰልፍ አድርገው የተጎዱ ሰዎች አሉ። በጥይት የተመቱና ሆስፒታል የገቡ አሉ። ስንት ሰው ተመታ? ስንት ሰው ሆስፒታል ገባ? የት ሆስፒታል ነው የገባው? እዛ መረጃውን ለማጠናከር የሄዱ ሰዎችን ስለሚያባርሯቸው በትክክል ማወቅ አልተቻለም። እንደው አካባቢው እንዲደርሱ አይፈቅድም፣ ያው ደህንነትና ጥበቃው ፖሊስ። አሁን ደግሞ እዛ አካባቢ ያሉ አራት ሌሎች ወረዳዎች ላይ ሰላማዊ ሰልፉ ቀጥሏል። ምን ምን ወረዳዎች ናቸው? ቤት ውስጥ አጎራባች ወረዳዎች ናቸው። አንዱ ጅሩ ምን የሚባል ነው። ሌላው እዚህ ባህር ዳር ወደዚህ ያለ ወረዳ ነው። መራዊ የሚባልም ወረዳ ላይ አለ። እንደውም መራዊ ላይ አንድ ቄስም ታስረዋል። አሁን ዘላለም ሞት ባይኖርም የሚባሉ ቸውንም አስረዋቸዋል። ለምን ታሰሩ? እንቅስቃሴውን ያስተባብራሉ እንቅስቃሴውን እየመሩ ነው በሚል ቄሱም አሁን በቁጥር ስር ውለዋል። መራዊ ግንኙነት አላቸው እንዴ ከእናንተ ጋር ወይም ከሌሎች የፖለቲካ ፓርቲዎች ጋር? ቄስ ምንም ግንኙነት የለውም። ህዝቡ ነው አሁን እንቅስቃሴውን እየመራ ያለው። ያው መንግስት ግን በሀሰት ውንጀላ እነሱ ናቸው የሚመሩት እያለ ሰማያዊ ፓርቲን ይከታል። ያው የራሱን ጉድ መሸፈን ሲያቅተው፣ የራሱን ችግር መቅረፍ ሲያቅተው ያላስፈላጊ ውንጀላዎች ድሮም የነበሩበት ነው አሁንም እንግዲህ አልሞት ባይ ተጋዳይ እያደረገ ነው። በነገራችን ላይ አቶ ለገሰ ከዚህ በፊት ባህር ዳር ላይ ተጠርቶ የነበረውን ስብሰባ ጠርቶ የነበረው ሰማያዊ ፓርቲ ነው እና ሰማያዊ ፓርቲ በባለቤትነት ከመያዝ ወደኋላ የሚልበት ምክንያት ምንድን ነው? ምንም ወደኋላ የሚልበት ምክንያት እኮ የለም። ያሉት ነገሮች በወቅቱ ስለተደበላለቁ ወያኔም ተንኮል ሊፈጥር በስብሰባው ላይ በሰላማዊ ሰልፉ ላይ ስላቀደ እነዛ መረጃዎች ለእኛ ስለደረሱ እንደገና ህዝቡም ደግሞ ሌላ ሰላማዊ ሰልፍ ያደርጋል። ስለዚህ ለህዝቡ መልቀቅ አንድ መፍትሄ ነው። እነዛን አደጋዎች ደግሞ ወያኔ ሊፈጥራቸው የሚፈልገውን መከላከልም ሁለተኛ መፍትሄ ነው። ከዛ ቀደም ብሎ ደግሞ ከአዲስ አበባም ከዛም የእኛን የተለያዩ ለሰልፉ የሚያስፈልጉ ነገሮችና የሰው ኃይል አመራሮቹን በሙሉ በቁጥር ስራው አለ። ስለዚህ በዛ ሁኔታ ላይ ማካሄድ ጥቅም የለውም ተብሎ ተገምግሞ ነው እንደገና ደግሞ ህዝቡ በየቦታው በእያንዳንዱ ቀበሌ በምናጣራበት ጊዜ ለሰላማዊ ሰልፍ ዝግጁ ነው። ይሄንንም ታሳቢ በማድረግ ነው። እና ከዚህ ውጭ ከመንግስት በኩል የተደረገባችሁ ጫና አልነበረም ያን ጊዜ ሰልፋችሁን ለመሰረዝ? ያን በሚገባ አለ። ምንድን ነበር ከመንግስት የተደረገው ጫና? አንዱ ምንም አይነት ሰላማዊ ሰልፍ የለም የሚል ጠቅላይ ሚኒስትሩ ጭምር ወጥተው፣ የክልሉ ፕሬዚደንት አቶ ገዱ አንዳርጋቸው ወጥተው የለም አሉ። ምን ማለት ነው የለም? ሁለተኛ ምንም ሰላማዊ ሰልፍ ፈቃድ አልሰጠንም ነው። እርግጥ በአዋጁ መሰረት ማሳወቅ በቂ ነው፣ ግን እሱን ጥሰህ ስትሄድ ደግሞ ጠቅላላ ያው እርምጃ ይወስዳል፣ ያስራን ሲፈልግም ይገላል፣ ብዙ ችግር ያደርሳል። የታወቀ ነው የእሱ አመል፣ የገዢው ፓርቲ ማለት ነው። ስለዚህ እነሱ ይህንን አዋጅ አስተላለፉ። እነሱ ከማስተላለፋቸው በፊት ደግሞ የኛ የዚህ አስተባባሪዎች በሙሉ የሰልፉ ማለት ነው፣ ከአዲስ አበባም ከባህር ዳርም በቁጥር ስር አሉ። እንደውም የተወሰኑት ታፍነው ያሉበት ሳይታወቅ በኋላ ነው የታወቀው አሁንም የታሰሩ ገና እስከሚቀጥለው ነሀሴ ሀያ ስድስት ድረስ ቀጠሮ አለባቸው አልተፈጡም እኮ እስካሁን አሁንም በቀደም ለነሐሴ ሀያ ስድስት ፍርድ ቤት ቀጠሮ አራዝሞ አስቀምጦባቸዋል። ስለዚህ ይሄ ሁኔታ ባለበት ተጨማሪ የሚመጣውን አደጋ ላለመቋቋምና ላለመውሰድ ነው ሰልፉን በሕዝብ ቢመራ ይሻላል ብለን የፓርቲውን ለጊዜው ያስተላለፍ ነው። በዚህ ምሳሌ ነው። ለመሆኑ እንደዚህ አይነት ባለቤት የላቸውም የሚባሉ ወይም በደፈናው ሕዝቡ ነው የሚመራቸው የሕዝቡ ነው ባለቤቱ የሚባሉ እንቅስቃሴዎች መዘዝ የላቸውም የሚል ሀሳብ አለዎት እንደ ፖለቲካ ፓርቲ መሪ? የለኝ ምንድን ነው ምክንያቱም ለምን መሰለክ ህዝቡ የራሱ አስተባባሪዎች ይኖሩታል እነሱ ጸረ ሰላም ሀይል እንደሚለው አይደለም። ህዝቡ የራሱ አስተባባሪ ይኖረዋል የራሱ ጥያቄ ይኖረዋል የራሱ ዓላማ ይኖረዋል እነዚያ አስተባባሪዎች ደግሞ ምን እንደሚጠይቁ ለምን እንደሚሰለፉ ዓላማ አላቸው ስለዚህ ህዝባዊ ዓላማ እና ህዝባዊ ትግል ከማንም በላይ ትልቅ ነው ኃይል ያለው ነው ስለዚህም በደፈናው የላቸውም ማለት አይቻልም እነዚህ አስተባባሪዎች የተደራጁ ናቸው ብለው ያስባሉ እርስ ይሄ ትንሽ ያስቸግራል። ባይደራጁ ኖሮ ይሄን ሁሉ ህዝብ እንዴት ያወጡታል? ይሄ ሁሉ ህዝብ እንዴት አምኖ ይከተላቸዋል? ይሄ ሁሉ ህዝብ እንዴት በመርህ እነሱን ተከትሎ ያን ሁሉ ጥያቄ ያቀርባል? ስለዚህ በህቡ የሚንቀሳቀስ የተደራጀ ኃይል አለ ብለው ነው የሚያስቡት። አሁን ሁለት አይነት ነው፣ በህቡ መንቀሳቀስና በህዝባዊነት መንቀሳቀስ ይለያያል። እስቲ ያብራሩልኝ። በህቡ መንቀሳቀስ ተገቢ ለሆነም ላልሆነም ሊሆን ይችላል እንቅስቃሴው እርግጥ የኔትወርክ ስራ ነው፣ የውስጥ አሰራሮች ናቸው። ነገር ግን ይሄኛው ህዝባዊ እንቅስቃሴ ነው። ማንነታቸውን ብቻ በህዝቡ ውስጥ አስቀምጠው ያው ከገዢው ፓርቲ መጥፎ አመለካከት ነው ያስራል፣ ይገላል። አስተባባሪዎች ከታወቁ የምናውቀው ነው እኮ የወልቃይት ሽማግሌዎች እኮ ታስረዋል። ሽማግሌ በሀገራችን ለእርቅ በሚጓዙበት ጊዜ አይታሰርም። ስለዚህ እነዚህም አስተባባሪዎች ከሚደርስባቸው አደጋ ለመደበቅ ብለው ነው እንጂ ህቡ አደረጃጀት አይደለም፣ ህዝባዊ አደረጃጀት ነው ሁለቱ ትንሽ የሚለያዩበት ነገር ስላለ ነው። ስለዚህ በህዝባዊ አደረጃጀት ውስጥ ነው ይህንን እንቅስቃሴ የሚያደርጉት። እስቲ ምንድን ነው የሚመስለው ሌሎች ያልጠቀሱልኝ በክልሉ ውስጥ ያሉ ሁኔታዎች፣ በክልሉ ብቻ ሳይሆን በአጠቃላይ በሀገሪቱ ውስጥ ያሉ ሁኔታዎች የሚመስሉት? ዛሬ ያው እንደቀጠሉ ናቸው። በተለያየ ቦታ ተቃውሞዎች፣ እስራት፣ የፍርድ ቤት የተያዙትን የፓርቲ አባላትም ከህዝቡም የተያዙትን ሌሎችንም ቀጠሮ ማራዘም እንደቀጠለ ነው። ዛሬም አሁን የተለያዩ ከኦሮሚያም ከአማራም ክልል የተለያዩ መረጃዎች አግኝቻለሁ። የተለያዩ ችግሮች አሉ አሁንም። ስለዚህ ችግሮቹ እየተባባሱ ነው እንጂ እየተቀረፉ አይደለም። ስለዚህ ገዥው ፓርቲ የሞት ሽረት ትግል ከሚያደርግ ሰከን ብሎ ራሱን መመልከትና ወደ ለውጥ ወደሚያመጣ ውጤት መመለስ አለበት። ወደ ህዝባዊ ጥያቄዎች መመለስ ያለበት የህዝቡን ጥያቄዎች መመለስ አለበት። የለውጥ ኃይሎችን መናቅና በሌላ ጸረ ሰላም ኃይሎች እያለ ማሳበብ የለበት። ይሄ ስበብ ጊዜ አልፎበታል። አሁን ለሀገሪቷ አይበጅም። ስለዚህ መንግስት ራሱን ገምግሞ ከሚመለከታቸው አካላት ሀገር ውስጥ የሚሆኑ ሀገር ውጭ የሚሆኑ ለሀገሪቷ በሚበጅ መልኩ በጠረጴዛ ዙሪያ መደራደርና መመለስ አለበት። ህዝባዊ ትግልን ማሸነፍ አይቻልም። ጊዜ ይራዘም እንደሆን ነው እንጂ ህዝብ ምን ጊዜ አሸናፊ ስለሆነ መንግስት ይሄን ሊያውቀው ይገባል። አቶ ለገሰ የእርሶ ፓርቲ ተመዝግቦ የሚንቀሳቀስ በህጋዊነት የሚታወቅ ፓርቲ ነው በሀገሪቱ ውስጥ። ነገር ግን በመላ ሀገሪቱ ክፍሎች ውስጥ ትናንትም ዛሬም የገለጹልኝ፣ የተለያዩ የሁከት ተግባራት ይፈጸሙብናል፣ ማስፈራሪያዎች፣ ዛቻዎች ይፈጸሙብናል፣ አባሎቻችን ይታሰራሉ እያሉ ነው። ባለፈው አንድ ወር ብቻ ከ150 በላይ አባሎቻችሁ በተለያዩ አካባቢዎች እናንተ እስካሁን ድረስ በምታውቁት ሁኔታ መታሰራቸውን ነግረውኛል። በዚህ ሁኔታ ውስጥ ለመሆኑ ምንድን ነው የእርስዎ ፓርቲ እጣ ፈንታ አንዱ እኮ ገዢው ፓርቲ ላለፉት ሀያ አምስት አመታት ተቃዋሚ ፓርቲዎችን ማዳከሙ፣ ማሰሩ፣ ማፍረሱ እንደ አንድነት የመሳሰሉትን ፓርቲዎች ከህጋዊ መስመር ተመዝግበው ቢገኙም ህጋዊ ባልሆኑ መስመሮችና በተለያዩ ጣውረዶች የሚፈጥራቸው ጫናዎች ናቸው እኮ ወደ ህዝብ ብሶት ሲሄዱ እነዚህ ነገሮች እኮ ሰከን ባለመልኩ ታይተው ቅድም እንዳልከው በህጋዊ መስመር ቢጓዙ ኖሮ ህጋዊነት የተላበሱ ቢኖሩ ኖሮ ሁሉም በህጋዊ መስመር ይሄዳል። ሰብአዊና ዲሞክራሲ መብቶችም ይጠብቃሉ። የማንነት ጥያቄዎችም ይመለሳሉ። ኃይል አይኖርም። ማፍረስና መገንባት አይኖርም። ይሄ ባለመኖሩ እኮ ነው ይሄ ሁሉ ችግር የመጣው። አሁንም ሰማያዊ ፓርቲ በህጋዊ ይመዝገብ እንጂ ህግ እኮ እዚህ ሀገር ላይ የለም። በጠራራ ፀሐይ ወንድሞቻችን እየተገደሉ አይደለም? ህገ መንግስቱ እኮ ማሳወቅ ብቻ ይበቃል ይላል። ለሰላማዊ የለም እኮ መደራጀት አይቻልም እኮ ባሉት ቀዳዳዎች ብቻ ነው አሁን እየተንቀሳቀስን ያለ ነው። ይህ ከመንግስቱ በብዙ መልኩ ብዙ ቦታ ላይ የተጣሰበት ሁኔታ ነው ያለው። አቶ ለገሰ፣ በአሁኑ ጊዜ ቅድምም እርስዎ እንደገለጹልኝ የተለያዩ እንቅስቃሴዎች ህዝባዊ ናቸው እየተባሉ እየተካሄዱ ነው ያሉት ወይም ህዝቡ ነው የሚመራቸው ህዝቡ ነው ባለቤታቸው እየተባሉ ነው ያሉት። የፖለቲካ ፓርቲዎቹ ደግሞ ለእነዚህ እንቅስቃሴዎች ኃላፊነት ከመውሰድ ወደኋላ እያሉ ነው ያሉት። እናም መሪዎችም አይደለንም ህዝቡ ነው እየመራ ያለው ይሄንን እንቅስቃሴ እያሉ ነው ያሉት። የትኛውም የፖለቲካ ፓርቲ እኔ ነኝ የማስተባብረው የሚል እስካሁን ድረስ በይፋ የወጣ ፓርቲ የለም። ይሄ ማለት የፖለቲካ ፓርቲዎች አባሎቻችሁ ተስፋ የመቁረጥ ስሜትና አዝማሚያ አላችሁ ማለት ነው? አይደለም፣ ተስፋ መቁረጥ የለም። ወደ ትግሉ አንዴ ተገብቷል። ምንም ተስፋ መቁረጥ የለም። ግን በአቅም ውስንነት፣ በገዢው ፓርቲ ከፍተኛ ዱላ፣ ድብደባና ግድያ ምክንያት አሁን አቅም አንሷል ሁሉም ፖለቲካ ፓርቲዎች አቅማቸው ውሱን ሆኗል። ያደረጃጀት አቅማቸውን መንግስት በየጊዜው ያዳክማል፣ አባላቶቻቸውን ያስራል፣ ጎላ ብለው ከፊት የሚመሩ የሚወጡትን ደግሞ ይገላል። የተገደሉ ብዙ የፖለቲካ አመራሮች አሉ፣ ሌሎቹ እስር ቤት ናቸው። ስለዚህም ይህንም ይሄንም ትግል እነሱ ለመምራት አልተቻለም በዚሁ በአቅም ውስንነት ምክንያት። ስለዚህ እነዚህን ስለሚያውቅ ነው ህዝቡም ይህን ጉድለት ለመሙላት ራሱ ብሶቱ አስነሳው፣ የነጻነት ፍላጎቱ አስነሳው ዲሞክራሲ ፍላጎት ህዝብ ግን አነሳሳው እንጂ የፖለቲካ ፓርቲዎቹ እየመሩ አብረው የሚያድጉ ቢሆን ኖሮ ህዝቡ ባልተነሳ ነበር። አቶ ለገሰ ተፈረደኝ፣ የሰማያዊ ፓርቲ ምክትል ፕሬዚደንት፣ በጣም አመሰግናለሁኝ ለጊዜውና ለማብራሪያው። እኔም አመሰግናለሁ።